በአሜሪካ ታሪክ አወዛጋቢ የተባሉ የሚጠሩት አዛውንቱ ፕሬዚዳንት ዶናልድ ትራምፕ ስልጣን በያዙ በአንድ ወር ጊዜ ውስጥ የዲሞክራቶችና ሪፐብሊካን እንደራሴዎች በጋራ በተገኙበት የዩናይትድ ስቴትስ የተወካዮች ምክር ቤት ንግግር ሲያደርጉ የመጀመሪያቸው ነው። የሕዝቡን ችግር በመፍታት ላይ ያተኮረ በተባለው ንግግራቸው በአብዛኛው በሀገር ውስጥ ጉዳዮች ላይ ያተኮሩ ሲሆን የኦባማን የጤና መርሃ ግብር ማስቀረታቸውንም በይፋ አውጀው በአዲስ የጤና መድህን ዋስትና እንደሚተኩ ተናግረዋል። ለዚህም የሁለቱ ፓርቲ እንደራሴዎች በጋራ እንዲሰሩ ጥሪ አቅርበዋል። ከዚህም በተጨማሪ የኢሚግሬሽን ማሻሻያ መርሃ ግብርና ለድሃው ህብረተሰብ የታክስ ማሻሻያ መርሃ ግብርን እንደሚያከናውኑ ተናግረዋል። የአሜሪካን መንፈስ የሚያድስ የሚል ስያሜ በተሰጠው ንግግራቸው በዘመነ ሥልጣናቸው የተጎሳቀሉ መሠረተ ልማቶችን መልሶ ለመገንባት አንድ ትሪሊዮን ዶላር መመደባቸውንም ገልጸዋል። ንግግራቸውንም ሲቀጥሉ ሁላችንም አንድ የምንሆንበት ጉዳይ አለ። ይህም አሜሪካ የግድ ለዜጎቿ ቅድሚያ መስጠት አለባት የሚለው ነው። ያን ስናደርግ ነው በእውነት አሜሪካ እንደገና ታላቅ የምናደርጋት። እየሞቱ ያሉ ኢንዱስትሪዎቻችን ሕይወት እየዘሩ ነው። በጡረታ የተገለሉ ወታደሮቻችንን እንከባከባለን። መከላከያችንን እናጠናክራለን በውቢቷ መላ ሀገራችን የተጎሳቆሉ መሠረተ ልማቶችን በአዳዲስ መንገዶች፣ መሿለካዎች፣ ድልድዮች፣ የአውሮፕላን ማረፊያዎች እየገነባን እናስውባለን። የሀገራቸው የመገናኛ ብዙሃን እውነትን አያወሩም እያሉ ሲተቹ የከረሙት ትራምፕ በንግግራቸው ውስጥ ባያነሱም በተለይ ወንጀለኛ ወሮ በሎች በሀገራችን ተንሰራፍተው ዜጎቻችንም በአደዛሽ እጽ ሊበክሉ አይገባም ብሏል። ከእስራኤል ጋር የማይናወጥ ወዳጅነታችን ይቀጥላል በማለት የተናገሩት ፕሬዝዳንት ትራምፕ የኢራንን የቦለስቲክ ሚሳኤል መርሃ ግብር ለማስቀልበስ ከእስራኤል ጎን ሆነው እንደሚሰሩም ተናግሯል።

የአሸባሪነት አደጋ ከውጭ እየመጣብን በቤታችን ጉዳት እያደረሰ ነው። በቦስተን ሳንበርዲኖ፣ ፔንታጎን፣ የዓለም አቀፉን የንግድ ማዕከል ጭምር፣ በፈረንሳይ በቤልጂየም፣ በጀርመንና በመላው ዓለም ጥቃትን አይተናል። እንደፈለጉ አገራችን እንዲገቡ ማድረግ ርኅራኄ ሳይሆን ግድለሽነት ስለሆነ

አሸባሪነትን ለመደምሰስ ጠንካራ አመራር ለወታደሮቻቸው መስጠታቸውንም ፕሬዚዳንቱ ገልጸው ከወዳጅ የእስልምናው ዓለም መሪዎች ጋር በጋራ እንደሚሰሩም ተናግረዋል። በንግግራቸው ወቅት በዲሞክራቶች የተጋበዙ የማህበረሰብ መሪዎች፣ የእስልምና ተከታይ መሪዎችና የስደተኛ መብት አቀንቃኞች ተገኝተዋል። ትራምፕ ንግግር ከማድረጋቸው ቀደም ብሎም ዝናብ ሳይበግራቸው ብዙ ዜጎች በሰላማዊ ሰልፍ የተቃውሞ ድምፅ አሰምተዋል። ለዶች ለቪኦኤ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ